በቀጣዮቹ ሁለት ቀናት ከግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ጋር እንደሚነጋገሩ የገለጹት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የህዳሴውን ግድብ ግንባታ የሚያቆም ምንም ኃይል የለም ሲሉ ተሰምተዋል። በአንዳንድ የግብፅ ወገኖች የሚንጸባረቀውን የኃይል አማራጭ ጉዳይ በተመለከተም እንዋጋ ከተባለ ብዙ ሚሊዮን እናሰልፋለን፣ ውጤቱ ግን ማንን የማይጠቅም ነው ያሉት ጠቅላይ ሚኒስትሩ በዛሬው ዕለት የፓርላማ ማብራሪያቸው በሀገር ሰላምና ህልውና ላይ አደጋ ደቀኑ ስላሏቸው የኢትዮጵያ መገናኛ ብዙሀንም ጠበቅ ያለ ማስጠንቀቂያ ሰጥተዋል አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችን ግን አይቀርም ነው ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ለቀረቡላቸው ጥያቄዎች የሰጡትን ምላሽ መነሻ ያደረገው እስክንድር ፍሬው ለምሽቱም ተከታዩን አድርሶናል በአባይ ወንዝ ላይ እየተከናወነ ያለውን የህዳሴ ግድብ ግንባታ አስመልክቶ በተለይ ከግብጽ ወገን የሚሰሙ ቅሬታዎች በበረከቱበት ሰዓት ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት አብዱልፈታህ ኤልሲሲ ጋር እንደሚገናኙ የሚጠበቀው። በሩሲያ ከሚካሄድ ስብሰባ ጎን ለጎን እንደሚደረግ የሚጠበቀው የሁለቱ መሪዎች ውይይት ውጤት ከወዲሁ ባይታወቅም በተናጥል የሚንጸባረቁ አቋሞች ግን መደመጣቸውን ቀጥለዋል። ፕሬዚዳንት ሳህለወርቅ ዘውዴ ለተወካዮችና ና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ የመንግስታቸውን አቋም ለማብራራት ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድም ይህንኑ ጉዳይ አንስተዋል የህዳሴውን ግድብ ግንባታ አስመልክቶ ከግብፅ ስለሚሰማው ተቃውሞ ተጠይቀውም ነው ማብራሪያ የሰጡት አንዱ ችግር ግድቡ በታሰበበት ጊዜ አለመጠናቀቁ ነው ብለዋል የህዳሴ ግድብ አንድ የኢትዮጵያን ክብርና ጥቅም በሚያስከብር ሁለት ምኞትና ፕሮፓጋንዳ ነው ለይቶ በሳይንሳዊ መንገድ በእውቀት የሚሰራ ፕሮጀክት ማኔጅመንት ሶስት የታችኛውን ተፋስ ሀገሮች በማይጎዳ መንገድ ይፈጽማል። የኢትዮጵያ ህዝብ የግብፅ ህዝብን የመጉዳት ፍላጎት የለውም፣ መጠቀም ብቻ ነው የሚፈልገው። የኢትዮጵያ መንግስት የግብፅም ይሁን የሱዳን ፍላጎት የመጉዳት አንድም ህልም የለውም። ለምንድን ነው ችግር የሚነሳላችሁ? እንደሆነ ተከዜን ስንሰራ በጣም ብዙ ጩኸት ነበር። ግቤ ሶስት ሲሰራ ጎረቤት ሀገራት ብቻ ሳይሆኑ ዩኒስኮም ጭኋል እዛ የሚያደርቀው ነገር አለ፣ እዛ የሚያፈርሰው ነገር አለ፣ ታችኛው ተፋሰስ ሀገራት ይቸግራሉ የሚል ከፍተኛ ዘመቻ ነበር። አሁንም በህዳሴ ግድብ እየተነሳ ያለው ማንኛውም አይነት ጥያቄ ችግር ፈጣሪዎቹ እኛንን ሌላ ቦታ ጊዜ ያናባክን ባስቀመጥነው ጊዜ ህዳሴን ብንጨርስ ኖሮ ልክ እንደ ግቤ ሶስት አጀንዳ ይሞታል። እኛ ተኝተንበት ሳንጨርስ ሌሎች በቸገራቸው ቁጥር የሚያስቱን ሀሳብ የፓርላማ አጀንዳ ማድረግ አያስፈልግም። አጀንዳ ማድረግ የሚያስፈልገው ህዝቡ ገንዘብ የጀመሮ ማዋለት አለበት፣ መንግስት በቀጥታ ማለት አለበት፣ ስራው ማለቅ አለበት። ስራውን መጨረስ ላይ ምንድን ነው ይመስለው የሚለውን ፓርላማ በአካል ሄዶ ማየት አለበት። ከግብፅ ወገን የሚሰነዘሩ አስተያየቶች የጦርነት አማራጮች ጭምር ስለመኖራቸው ተጠይቀውም የግድቡ ግንባታ በምንም ምክንያት እንደማይቋረጥ ነው ያብራሩት። እርምጃ እንወስዳለን እንደዚህ እናደርጋለን እየተባለ ነው የተባለው። ኢትዮጵያውያን በውስጥም በውጭም በታላቅ ትህትና እንድትገነዘብ የምንፈልገው አንድ አራተኛው የኢትዮጵያ ህዝብ ድሃ ነው እና ወጣቱ። ስለዚህ አፍሪካ ጋር እንዋጋ ከተባለ ብዙ ሚሊዮን ማሰለፍ ይቻላል ማለት ነው። ውጊያ መፍትሄ አይደለም እንጂ በውጊያ በጥፋት ብዙ ጥቅም የለውም። ግብፅ የማይጠቅምም እኛም የማይጠቅምም ሱዳን የማይጠቅምም። በጦርነት ሰላም ጥቅም አይገኝም። እንደዚህ አይነት ሀሳብ ጥሩ አይደለም። ጥሩ መቆጩ ለመነጋገር ነው። ጥሩ ጉዳት እንዳያመጣ መወያየት ነው። ያ እንደ ጠበቀ ሆኖ ግን ምንም ሀይል ኢትዮጵያን ግድብ ከመገደብ ሊያስቆማት አይችልም። የሚቆም ነገር የለም። ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸው ከፕሬዚዳንት አብዱልፈታ ኤልሲሲ ጋር በሚያደርጉት ውይይት መፍትሄ ሊመጣ እንደሚችልም እምነታቸውን ገልጸዋል። ፕሬዚዳንት ሲሲ ጋር በቅርቡ ተወያይተናል። ሰሞኑን ነገ ወይ ከነገወዲያ እንገናኛለን፣ እንወያይበታለን። ምናልባት የተቸገሩት ነገር በሀገር ውስጥ ካለም ልንገነዘባቸውን እሞክራለን። በእኛ በኩል ግን የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብጽንም ይጠቅማል እናምናለን እናምናለን ለምሳሌ ዘንድሮ በጣም ከፍተኛ ዝናብ አግኝተናል። እኛ ስለማናቆይ ሱዳን ስለማታቆይ የሄደው ሄዶ ባት ማለ ውሃው ግን የዘንድሮን ውሃ ከአምና የተረፈውን ብቻ እንኳን አቆይተን ቢሆን ውሃ ሲያጥር ለመልቀቅ እድል ይሰጣል፣ ለእነሱም ያግዛል ማለት። ልክ ግቤ ሶስት ላይ እንዳጋጠመው ግቤ ሶስት ጥፋት ያስከትላል ተብሎ አሁን ብዙዎች ከጎርፍ አደጋ ታድጎናል ይላሉ። ዛሬ ለጠቅላይ ሚኒስትር አብይ አህመድ ከቀረቡት ጥያቄዎች አንዱ በአገሪቱ ያሉ የመገናኛ ብዙሀን እየደቀኑ ያሉትን አደጋ የተመለከተ ነው። አንዳንድ የመገናኛ ብዙሀን የዘር የሃይማኖትና የብር ነጋዴዎች መቀለጃ ሆነዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ አንጻር ደግሞ መንግስታቸው እርምጃዎች ሊወስድ እንደሚችል ነው ያስጠነቀቁት። የብሮድካስት ባለስልጣን የነበረውን የተቀየደ ሚዲያ ነፃ ለማድረግ የሚደረገውን ጥረት ሳያደናቅፍ ህግ የማስከበር ስራ ግን መስራት አለበት። በተለይ በተለይ የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫወታችሁ እኛ ችግሩ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች ትዕግስት እያደረግን ያለነው አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ህልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችንን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም። ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስኮርት ያላችሁ ሰዎች በነጻነት ልማታችን፣ ሰላማችን ዲሞክራሲ ካገዛችሁ እሰየው በደስታ። ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነጻነትና በዲሞክራሲ ስም የሚቀለድ ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። እንደዚህ አይነት ችግሮች አሉ። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው የውጭ ሀገር ፓስፖርት ባላቸው ሰዎች የሚንቀሳቀሱ በማለት የገለጿቸው የመገናኛ ብዙሀን የትኞቹ እንደሆኑ ግልጽ አላደረጉም። የጠቅላይ ሚኒስትሩን አገላለጽ ያዳምጡ። በርካቶች ግን የራሳቸውን ግምት መናገር፣ መላምቶችን ማንጸባረቅ ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታቸው በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከ ከአዲስ አበባ